ደብረ ሰላም ቅድስት ማርያም የኢትዮጵያውያን መረዳጃ እድር ይባላል። ኢትዮጵያውያን ሲሞቱ አስከሬን መሸኛ፣ ወገን ሲቸገር መርጃ እየተባለ በየጊዜው ዣንጥላ ማዞሩ ሰለችን ያሉ አባላት ነበሩ ሀሳቡን አመንጭተው ያቋቋሙት። በወቅቱ ቤተ ክርስቲያኒቱም እገዛዋንና ፈቃዷን ሰጥታለች። ዛሬ ይህ እድር ከቤተ ክርስቲያኗ ቅጽር ግቢ ወጥቶ የራሱን ጽህፈት ቤትና መሰብሰቢያ አዳራሽ ገዝቶ ባለፈው እሁድ አስመርቋል። በስፍራው የነበረው አዲሱ አበበ እንደገለጸው ከአምስት መቶ የሚያንሱ ኢትዮጵያውያን በምረቃው ላይ ተገኝተው ቤት ለምቦሳ ብለዋል፣ ደስታቸውን ገልጸዋል። የእድሩን አመራር አባላትና በስፍራው የተገኙ ኢትዮጵያውያንን ያወያየበት ክፍል አንድ ኢትዮጵያውያን በአሜሪካ ዝግጅቱ እነሆ እንደ ተባለው ሲጀመር በዲሲዋ ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ውስጥ ተቋቋመ፣ የዛሬ 15 ዓመት። ቀላል የማይባል እጅግ ብዙ ውጣ ወረድ ፈታኝ ፈተናና እልህ አስጨራሽ ጉዞ አድርጎ ነው ለራሱ ጽህፈት ቤት ብቻ አይደለም፣ ከራሱም አልፎ ብዙ ኢትዮጵያውያን በደስታም ሆነ በሐዘን የሚሰባሰቡበት አቅመ ደካሞች የሚያርፉበት መዋለ ህጻናት ሊቋቋም የሚችልበት ህንፃ ከአንድ ሚሊዮን ዶላር በላይ ወጪ አድርጎ የገዛው ይላሉ አመራሮቹ። ሊቀመንበሩ አቶ ታደላወቀ ለሁሉም የእድሩ አባሎች ከእግዚአብሔር የተቸረ ስጦታ ነው ይላሉ። ለእኛ እግዚአብሔር የሰጠው ነገር ነው። አንድ ሚሊዮን ሶስት መቶ ሀምሳ ሺህ ብር ነው። ይህም ቦታ የገዛ ነው። አሁን ሞርጌጃችን አምስት ሺህ አምስት መቶ ብር ነው። የእናንተ የእያንዳንዳችሁ ነው። ጥቅሙ ለእኛ ብቻም አይደለም፣ ይላሉ ምክትል ሊቀመንበሩ አቶ አምሃ ስዩም በበኩላቸው መዋል በማይገባቸው ቦታ የዋሉ ልጆቻችንንም ይሰበስብልናል ብለዋል። ልጆቻችን ወደፊት እየተረከቡ ለትምህርት ቤት ለብዙ ነገር የሚያገለግል ንብረት ነው። ልጆቻችን ወደ ሌላ ቦታ አይበተኑ። ሁካ ቤትና ጫት ቤት እየተበተኑ ነው ያሉት፣ እነሱን መሰብሰብ አለብን። አንድ ላይ ከተባበር ከዚህ የበለጠ ብዙ ነገር መስራት እንችላለን። ተዘዋውረን እንዳየነው ይህ ህንጻ ነገውኑ ስራ ይጀምራል፣ ነገውኑ ህዝብ ይሰበሰብበታል፣ ነገውኑ ሀዘነተኛ ይቀመጥበታል ማለት አይቻልም። የሚቀር ስራ አለውና ማንኛውም የእድሩ አባል፣ አሉ አቶ ታደለ። ማንም ሰው እድርተኛ አባል የሆነው ሰው እዚህ መጥቶ የግል ድንኳኑን ተክሎም የፈለገውን ፋንክሽን ሊያደርግ ይችላል። ይሄ ድርጅት ተመዝግቦ በፌዴራል መንግስት ታክስ ነፃ ነው የተመዘገበው። 1350 ቡካነን ስትሪት ማርያም ነው። በሜሪላንድ ግዛት ደግሞ ባለመሆን ድርጅት እናስመዘግባለን። የሜሪላንድ ነዋሪ የሆኑትን የእድር አባሎቻችንን ይዘን ከዚህ አካባቢ ኮንግረስማን፣ ከዚህ አካባቢ ሴኔተሮች፣ ከዚህ አካባቢ የተለያዩ ተቋማት ጋር ደግሞ ድጎማዎችን ለመጠየቅ ነው። በዛ ድጎማ ራሳችንን የምናሳድግበት በስራ ጓደኞቼ ጠንካራ ስራና ብርቱ ትጋት በጣም መደሰቴን ለመግለጥ እፈልጋለሁ ያሉት የእድሩ ጸሐፊ ወይዘሮ እሌኒ ለገሰ ንግግራቸውን የደስታ ሲቃ አቋርጧቸዋል። እኛ አሁን የምታየውን ብቻ ሳይሆን ብዙ ችሎ እንትን አድርገዋል። ይህንን እድል ለማቆም ትልቅ ክሬዲት የምሰጣቸው በፊት ውጪ በበረዶና በፀሐይ ቆመው ብዙ ነገር ያሳለፉትን ለእነሱ ትልቅ የልብ ምስጋና እና እግዚአብሔር በጣም የማመሰግናቸው የማከብራቸው ሰዎች ናቸው። ልባቸው ትልቅ የሆነ እውነተኛ የሆኑ እንደዚህ አይነት ኢትዮጵያ በማግኘት በጣም ነው የምደሰተው። ምሶ ሰ ንዩ ሶ ማች አቶ አክሊሉ መኮንን ኦዲተር ናቸው። ዘለግ ያለውን ምስጋና ለሊቀ መንበሩ ይሰጣሉ። ስራው ቢያጣላንም ቢያጨቃጭቀንም ጠቡ ከስራው ጋር በተያያዘ በመሆኑ የዕለቱ ስራ ሲያበቃ ጭቅጭቁና ቁጣው አብሮ ያበቃል ብለዋል። ኮሚቴውን ላመሰግንወደ በተለይ ታደለ አንድ ሳምንት ሙሉ ይህንን ብቻ የሚሰራበት ጊዜ አለ። በአስራ አምስት ቀን ማርያም ተሰብስበን ገንዘብ ሰብስበን መርዶ ከመጣ በኋላ ገንዘብ ሰጥተን የምንለያይበት ስራ አልሆነም። ይሄ ስራ የየእለት ክትትል የሚፈልግ ስራ፣ ኮሚቴው ይሄንን ለመስራት ብዙ ብዙ ጊዜ መስዋዕትነት ከፍ ብሏል። በዚህ በመድረሳችን እግዚአብሔርን በጣም አመሰግናለሁ። ተጠልተናል በጭቅጭቅ ያው ማለት ንግግር ነገር ግን የተነጋገርነው ስለዛ ጉዳይ ነው እንጂ በግላችን ያለን ነገር አልነበረም። እና ይሄ ሲግኔቸር ነው ሲልቨር ፍሬንግ ላ የኢትዮጵያ ኮሚኒቲ ይህን ቦታ ባንዲራ ማብለብለብ ትልቅ ኩራት ነው። በምረቃው ስነ ስርዓት የተገኙ አባላትንና የተጠሩ እንግዶችንም ተዘዋወሬ አነጋግሬ ያለሁ ከሊቀመንበሩ አቶ ታደለ አወቀ ጋርም አጠር ያለ ቆይታ አድርግ ያለሁ የዛሬው ሰዓቴ የፈቀደልኝን ያህል ሄጄ ቀሪውን ሳምንት እመለስበታለሁ። በተለይም የተለያዩ አስተያየቶቹን ከመሰብሰቢያነትና ከጽህፈት ቤትነት ባለፈ የዚህ አዳራሽ አገልግሎት በዋናነት ምንድን ነው? አቶ ታደለ በቅድሚያ ግን እንኳን ደስ ያለው አቶ አዲሱ እግዚአብሔር ይስጥልን። ብዙን ጊዜ በባህላችን በለቅሶዎችም፣ በሐዘንም ድንኳን በየአካባቢው ይተከላል። እዚህ ሀገር ግን በህግና በስርዓቱ መሰረት ድንኳን በአየሩ ጠባይ ምክንያት በአብዛኛው ቦታ ለመትከል በየሰዓቱ ስለማይቻል ለ15 ዓመት ካለን ተመክሮ ለእኛ የሚሆን የመሰብሰቢያ አዳራሽ ለለቅሶ ዝግጅቶች የምንደርስባቸው ቦታዎች ማህበረሰቡ፣ በተለይም በልጆቻቸው ግራጁዌሽን፣ ለሰርግ፣ ለተለያዩ ጉዳዮች የሚጠቀመውን ይህንን ህንጻ በህብረተሰቡ ስም ገዝተናል። ከትውልድ ወደ ትውልድ የሚተላለፍበትን መንገድ በማሰብ ነው። ራሳቸው በአባላቱ እንደተገለጠው በተለይ በሜሪላንዷ ሲልቨር ስፕሪንግ መሀል ከተማ ይህን ህንፃ ማግኘት እውነት ነው ቀላል አይደለም፣ ብርቱ ጥረት የጠየቀ ነው። ለነገሩ እንደ እድሩ የ15 ዓመት ዕድሜ አይደለም፣ ከተቋቋሙ ከ40 ዓመት በላይ የሆናቸው የኢትዮጵያውያን ማህበረሰብ ማዕከል ጽህፈት ቤቶች አሉ። ስንቶቹ ናቸው ይህን ያደረጉ? በእድር ደረጃ ደግሞ ከመላ ዩናይትድ ስቴትስ የራሱን መሰብሰቢያ አዳራሽ የገዛ ባለኝ መረጃ መሰረት ይሄ የመጀመሪያው ነው። ሆኖም ታዲያ የደብረ ሰላሙ መረዳጃ አድር ጽህፈት ቤት ብዙ ይቀረዋል። ለዚህ ምን ታስቧል? አቶ ታደለ ከህንፃው አንድ ብሎክ ራቅ ብሎ የመንግስት የፓርኪንግ ፋሲሊቲ አለ። ቢያንስ ቢያንስ ከ2000 እስከ 3000 የመኪና ማቆሚያ አለ። ሁለተኛ፣ በግቢያችንም ውስጥ ወደ 75 የመኪና ማቆሚያዎች በአግባቡ አሉ። በአካባቢውም የተለያዩ ቦታዎች ሰዎች መኪናቸውን አቅሞ በአግባቡ መጠቀም እንደሚችሉ ቀደም ሲል ካለን ጥናት ይህንን ተመርኩዘን ነው። ህንፃው በ1 ሚሊዮን 350 ሺህ ዶላር እንደተገዛ አቶ ታደለ ቀደም ሲል ገልጠዋል። ተጠብቀዋል። ያለበትን እዳ ይዘረዝራሉ። ሞርጌጃችን አምስት ሺህ አምስት መቶ ነው። በአሁኑ ሰዓት ከህንፃው ኪራይ የምናገኘው ወደ አራት ሺህ ዶላር አለ። ልዩነቱ ወደ አንድ ሺህ አምስት መቶ ዶላር ነው። ሆኖም የህንፃውን ክፍያ ለማጠናቀቅ ህንፃውን በምንገዛበት ጊዜ እኛም ዳውን ፔመንት ወደ አምስት መቶ ሺህ ዶላር ከፍለናል። ስለዚህ ቀሪው ለእኛም ብዙ አይደለም። ለማንኛውም ግን ህብረተሰቡ የኔ ነው ብሎ ፍለጁም በአንድ በሁለት አመት ከዚህ እዳ እንወጣለን ብለን እንገምታለን። ከዛም ለተተኪው ትውልድ ለኢትዮጵያዊነት መርህ ነው ብለን የምናስቀምጠው ነው ሌሎችም የኮሚኒቲ አገልግሎት ተቋማትም ይሄንን መጥቶ ለተለያዩ ለግጥም ለስብሰባዎች ለተለያዩ ጉዳዮች መጠቀም ይችላሉ ይሄ ቤታቸው ነው ለእያንዳንዱ እድርተኛ አደጋ ሲደርስበት የምሰጡት ምን ያህል ነው ክፍያው ውይይቱ አልተጠናቀቀም አድማጮች በቀጣይ ፕሮግራም ይቀርባል ይህ